ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። በኢትዮጵያ በድርቁ ምክንያት አስቸኳይ የምግብ እርዳታ የሚያስፈልጋቸው ተረጂዎች ቁጥር ከአምስት ነጥብ ስድስት ሚሊዮን ወደ ሰባት ነጥብ ሰባት 8 ሚሊዮን ከፍ ብሏል። የጨመሩ አንዱ ወደ 15 ሚሊዮን አካባቢ ኦሮሚያ ክልል ነው። 203 ሺህ ደቡብ ብሔሮች ብሔረሰቦችና ሕዝቦች ክልል ነው። 304 ሺህ አካባቢ ከአማራ ክልል ነው። የአማራ ክልሉ በሶስት ምክንያት ነው። የአደጋ ስራ ስራ አስኪያጅ ኮሚሽነር አቶ ምትኩ ካሳ ናቸው። በተረጂዎቹ ቁጥር መጨመር ላይ ቃለ ምልልስ አድርገናል። በአብይ ርዕስ ይቀርባል። ጤና ይስጥልን። እንደምን አመሻችሁ? ክቡራትና ክቡራን አድማጮቻችን የዛሬ ረቡዕ ሚያዝያ 18 ቀን 2009 ዓ ም ምሽት አስተናጋጆች ሰለሞን ክፍሌና አዳነች ፍስሐዬ ነኝ። አብረናችሁ እናመሻለን። በቅድሚያ የዕለቱን ዜናዎች እናሰማለን። መልካም ምሽት። የድንበር አልባ ጋዜጠኞች ቡድን ስለ ፕሬስ ነጻነት ያወጣው ዓመታዊ ዘገባ የሚዲያ ነጻነት የአሁኑን ያህል አደጋ ላይ ወድቆ አያውቅም ይላል። ለሚዲያ ነጻነት የሚሟገተው ቡድን ባለፈው ዓመት በተለይም በዲሞክራሲያዊ ሀገሮች የፕሬስ ነጻነት ማሽቆልቆሉን ገልጿል። ዘግናኝ መግለጫዎችና ፍትሕ የጎደላቸው ህጎችን በማውጣት በጥቅም መጋጨት፣ በአካል ላይ ጉዳት ማድረስ ሳይቀር እየተጠቀሙ ዲሞክራሲያዊ መንግስታት በመርህ ደረጃ ተምሳሌት መሆን ሲገባቸው የፕሬስ ነፃነትን የሚረግጡ ሆነዋል ሲል የድንበር አልባ ጋዜጠኞች ቡድን በአመታዊ ዘገባው ጠቅሷል። ዘገባው እንደሚለው የፕረስ ነጻነት ከቀነሰባቸው ሀገሮች መካከል ፖላንድ፣ ሃንገሪና ቱርክን የመሳሰሉት ጉልበተኛ መሪዎች ያሉባቸው ሀገሮች ናቸው። በአጠቃላይ ስትታይ በያዝነው አመት ከተገመገሙት ሀገሮች 62 ከመቶዎቹ የፕረስ ነጻነት የተዳከመባቸው መሆናቸውን በያዝነው አመት የወጣው የፕረስ ነጻነት መለኪያ ዘገባ ጠቅሷል። ኖርዌይ፣ ስዊድን፣ ፊንላንድ፣ ዴንማርክ ና ኔዘርላንድስ ለጋዜጠኞች ከፍተኛ ነጻነት የሚሰጡ ሀገሮች ተደርገው ተጠቅሰዋል። በድንበር አልባ ጋዜጠኞች ዘገባ መሰረት ሰሜን ኮሪያ የመጨረሻውን ቦታ ስትይዝ ከሷ በፊት የተፈረጁት ኤርትራ፣ ቱርክመንስታን ና ሶሪያ እንዲሁም ቻይና ናቸው። ኢትዮጵያ፣ ሳውዲ አረቢያ፣ ሞልዶቪያ ና ኡዝቤክስታን የፕሬስ ነጻነት በትልቁ ያሽቆለቆለባቸው ሀገሮች ተብለዋል። ዩናይትድ ስቴትስ አርባ ሶስተኛ ብሪታንያ ደግሞ አርባኛ ደረጃ ይዘዋል። ጽዮን ግርማ ተጨማሪ ዘገባ አላት። የመገናኛ ብዙኃን ነጻነት እንደ ዘንድሮ ዓመት የከፋ ይዞታ ኖሮት አያውቅም ይላል በፓሪስ መሰረቱን ያደረገው ድንበር የለሽ የጋዜጠኞች ቡድን በዛሬው ዕለት ባወጣው ዓመታዊ ዓለም አቀፍ የሚዲያ ነጻነት መለኪያ የደረጃ ሰንጠረዥ። በአካል ላይ የሚፈጸሙ ጥቃቶችና ስርዓቶች የበረቱበት መንግስታት የመናገር ነጻነትን የሸበቡበት ዓመት ነው ብሎታል። ሪፖርቱ በተለይ ደግሞ ዲሞክራሲያዊ በሚባሉ ሀገሮች የሚዲያ ነጻነት ያሽቆለቆለበት፣ አፋኝ ሕጎች የወጡበት በአካል ላይ የሚ የሚፈጸሙ ጥቃቶችና ስርዓቶች የጨመሩበት አመት ነው ተብሏል ኢትዮጵያ በዚህ በማያስመሰግነው ደረጃ ላይ ከ180 ሀገሮች 150 ላይ ትገኛለች አለም አቀፉ የጋዜጠኞች ደህንነት ተሟጋች ቡድን ሲፒጄ በዚህ አመት ባወጣው ሪፖርቱ ኢትዮጵያ 16 ጋዜጠኞችን ና የመናገር ነጻነትን በማፈን ከአፍሪካ ከግብፅና ኤርትራ ቀጥላ ሶስተኛ ሀገር ብሏታል በኢትዮጵያ የረጅም ጊዜ እስራት ከተበየነባቸው ጋዜጠኞች አንዱ ጋዜጠኛ እስክንድር ነጋ ነው እስክንድር ከትላንት በስቲያ መቀመጫውን ኦስትሪያ ቬና ካደረገው ዓለም አቀፉ ፕሬስ ኢንስቲትዩት የአለም የፕሬስ ነጻነት ጀግና የሚል ስያሜ አግኝቷል። ባለቤቱን ጋዜጠኛ ሰርካለም ፋሲልን ስለዚሁ ሽልማት ጠይቀናት ነበር። በዚህ ሽልማት የተሰማኝ ትልቅ ደስታ ነው። የአሸናፊነት ስሜት ነው። የድል አድራጊነት ስሜት ነው። በስልጣን ላይ ያለው መንግስት እስክንድርን ስለ ጻፈ ብቻ አሸባሪ በሚል ታርጋ ለጥፎበት የአስራ ስምንት ዓመት ፍርድ ፈርዶበታል። ዓለም ግን እስክንድር አሸባሪ አለመሆኑን በጻፈው ጽብቻ መታሰሩን አውቀው ለዚህ ሽልማት ሲያጩትና ሲያበረክቱለት የተሰማኝ ደስታ በጣም ትልቅ ነው። የኢትዮጵያ መንግስት የፈጠራ ክሱን ውድቅ የሆነበት ተቀባይነት ያጣበት መድረክ ነው የሚሰማኝ። በዚህ የጋዜጠኞች ድንበር የለሽ ቡድኑ ባወጣው ሰንጠረዥ መሰረት ሰሜን ኮሪያ የመጨረሻውን ደረጃ ስትይዝ፣ ኤርትራ በአንድ ደረጃ ከፍ ብላ ትከተላለች። ኖርዌይ፣ ስዊድን፣ ፊንላንድ፣ ዴንማርክና ኔዘርላንድስ በዓለማችን ጋዜጠኞች በነጻነት ሥራዎቻቸውን የሚያከናውኑባቸው ሀገሮች ተብለዋል። ወደ ቡሩንዲ ምግብ ለማድረስ የሞከሩ አስር የጭነት መኪኖች በጸጥታ ስጋት ምክንያት መግባት አትችሉም ተብለው ወደ ሩዋንዳ መዲና እንደተመለሱ ታውቋል። የጭነት መኪኖቹ ለኮንጎ ስደተኞችና የዓለም የምግብ ፕሮግራም ለሚረዳቸው ሰዎች የሚሰጥ 300 ቶኖች የሚሆን ባቄላ ጭነው ባለፈው አርብ ድንበር ላይ ከደረሱ በኋላ ለመግባት በመከልከላቸው ትላንት ወደ ሩዋንዳ መዲና ኪጋሊ ተመልሰዋል። የፖሊስ ጽሕፈት ቤት ቃል አቀባይ ፒየር ኩሮንኪዬ ከካቻምና አንስቶ ሩዋንዳ ለብሩንዲ ወንጀልና ጸጥታ ጉድለት ምንጭ ሆና ቆይታለች ሲሉ ተከላክለዋል። ፕሬዚደንት ትራምፕ ዛሬ ለመላ አንድ መቶ የዩናይትድ ስቴትስ የሕግ መወሰኛ ምክር ቤት አባላት በዋናነት ስለ ሰሜን ኮሪያ ጉዳይ ምስጢራዊ ገለጻ ለማድረግ በዋይት ሀውስ ቤተ መንግስት ጋብዘዋቸዋል የመከላከያ ሚኒስትር ጅማትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን የብሔራዊ ስለላ ስራ አስኪያጅ ዳን ኮትስ ና የጣምራ ኤታማዦር ሽሞች ሊቀመንበር ጄኔራል ጆሴፍ ዳንፈርድ ናቸው ገለጻውን የሚሰጡት ብዙውን ጊዜ ምስጢራዊ ገለጻ የሚሰጠው በምክር ቤቱ መስሪያ ቤት ነው ጉዳዩ በዋይት ሀውስ ቤተ መንግስት መደረጉና የመላ የሴኔት አባላት መገኘት ያልተለመደ ነው። አድማጮች የዜና በቀጥታ የሚተላልፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። ፕሬዚዳንት ዶናልድ ትራምፕ እና የንግድ ሚኒስትር ዊልያም ዊልበር ሮስ ከካናዳ ጋር የንግድ ጦርነት ውስጥ መግባት አያስፈራንም ሲሉ ትናንት ተናግረዋል። አሜሪካ ካናዳን በእንጨትና በወተት ንግድ ቀረጥ ከቀጣች በኋላ ነው ይህን ያሉት። ከዩናይትድ ስቴትስ ጋር የተትረፈረፈ ነገር ነው ያላቸው። ካናዳ በዩናይትድ ስቴትስ ላይ የሻካራ አሰራር አትጠቀምም እንደ ቆየች ስትጠቀም እንደ ቆየች ሰዎች አይገነዘቡም። ለብዙ ዓመታት ፖለቲከኞቻችንን ሲያታልሉ ቆይተዋል ሲሉ ትራምፕ ተናግረዋል። በካናዳ ጠርብና አጠና ላይ ከፍተኛ ቀረጥ እንደሚያስከፍሉም አክለዋል። ፕሬዚደንት ትራምፕ ከካናዳ ጠቅላይ ሚኒስትር ጀስትን ትሩዶ ጋር ትላንት ተነጋግረዋል። ትሩዶ በበኩላቸው ከዩናይትድ ስቴትስ የተሰነዘረውን ክስ መሠረት የለውም ብለዋል። ፍትሕ የጎደለው ያሉትን የቀረጥ መጠንም አልተቀበሉትም ሲል ከጽህፈት ቤታቸው የወጣ መግለጫ ጠቁሟል። ጠቅላይ ሚኒስትሩ አያይዘውም የካናዳ መንግሥት ከዚህ ቀደም ጠርብና አጣራን አስመልክቶ ከዩናይትድ ስቴትስ ጋር የተከሰቱትን ጠቦች በተሳካ ሁኔታ እንዳደረግነው ሁሉ የካናዳን የለስላሳ እንጨት ኢንዱስትሪ ጥቅምን አበክረን እንጠብቃለን ማለታቸውን መግለጫው ጠቁሟል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከዚህ በፊት ባልታየ መልኩ ትልቅ የግብር ቅነሳና ትልቅ የግብር አከፋፈል ለውጥ ይፋ ለማድረግ ተዘጋጅተዋል ሲሉ የግምጃ ቤት ሚኒስትር ስቲቨን ኑችን ገልጸዋል። ለትልልቅ ኮርፖሬሽኖችና ለግለሰቦች ግብር የመቀነስ እቅድ አላቸው በመባሉ ወልስትሪት ዛሬ ከፍተኛ የአክሲዮን መጠን መዝግቧል። የእስያ ገበያዎች መጠን ደግሞ ሌሊቱን ኑሮ አድሯል። ትራምፕ ዛሬ ይፋ እንዲያደርጉት በሚጠበቀው የግብር ቅነሳ እቅዳቸው መሰረት የሀገሪቱ ምክር ቤት የትልቅ ኮርፖሬሽኖች የግብር ክፍያ ከ35 ከመቶ ወደ 15 ከመቶ እንዲቀንስ እንደሚጠይቁ ምንጮች ጠቁመዋል። ለፕሬዝዳንትነት ይወዳደሩ በነበሩበት ወቅት ቃል የገቡበት ጉዳይ ነው። 39.6 ከመቶ የሆነው የከፍተኛ ግለሰቦች ግብር ግን በጥቂት ነጥቦች እንደሚቀንስ የዋይት ሀውስ ቤተ መንግስት ረዳቶች ተናግረዋል። የአሜሪካ ኮርፖሬሽኖች የሚከፍሉት ግብር በዓለም ደረጃ በኢንዱስትሪ በበለጸጉት ሀገሮች ያሉት ከሚከፍሉት የላቀ ነው ተብሏል። በመጨረሻም እንደ አውሮፓን ዘመን አቆጣጠር ባለፈው ሚያዝያ አራት ቀን በሰሜን ኮሪያ በተፈጸመው የኬሚካል ጥቃት ላይ ባደረኩት ጥናት መሠረት በሲቪሎች ላይ ሳሪን የተባለውን መርዛማ ጋዝ በመጠቀም ተጠያቂው የሶሪያ መንግሥት መሆኑን ያሳያል ስትል ፈረንሳይ ዛሬ ገልጻለች። ካን ሼክሁን በተባለችው በተቃዋሚዎች በተያዘችው ከተማ ላይ በተፈጸመው የኬሚካል ጥቃት ከሰማንያ በላይ የሚሆኑ ሰዎች አልቀዋል። ዩናይትድ ስቴትስ በሶሪያ የአየር ጣቢያ ላይ በሚሳኤል የምላሽ ጥቃት እንድታካሄድም አድርጓል። የተወሰደው የሳሪን ናሙና በሶሪያ ቤተ ሙከራዎች ከሚመረተው ጋር ተመሳሳይ መሆኑን ለመረዳት ችለናል ይላሉ የፈረንሳይ የውጭ ጉዳይ ሚኒስትር ዣን ማርክ አይዎ። አድማጮች ለሰዓቱ ያሉን ዜናዎች እነዚሁ ናቸው። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የሰዓቱን ዜና ነበር ያሰማናችሁ። ወደ ኋላ ከሚቀርቡ ዘገባዎች ደግሞ ያንዱን ለቅምሻ ቤተሰብ ውስጥ ጥቃት በሚመለከት ወይ በጓደኛ መሀል ቢሆን መደባደብ፣ ብዙ ነገር አለ እና ይሄንን አስመልክቶ ህጉ ምን ይላል? ምን እርዳታ ማግኘት ይቻላል? ምን ማድረግ እንችላለን እራሳችንን ለመጠበቅ የሚለውን ወሲባዊ ጥቃት ማለት ምን ማለት ነው የሚለውን ለመናገር ነው። ለቤት ውስጥ ጥቃት ሰለባዎች ድጋፍ ለመስጠት ዋሽንግተን ዲሲ አካባቢ የሚንቀሳቀስ ዘ ፐርሰን ሴንተር የተባለ ድርጅት መስራችና ስራ አስኪያጅ ወይዘሮ አሜሊያ መሲላዲስ ይባላሉ። በሴቶችና ቤተሰብ ክፍል ጊዜ ይቀርባሉ። አሁን የዕለቱ አብይ ርዕስ በኢትዮጵያ በድርቁ ምክንያት አስቸኳይ የምግብ እርዳታ የሚያስፈልጋቸው ተረጂዎች ቁጥር በአራት ወራት ውስጥ በሁለት ሚሊዮን ጨምሯል። በአሁኑ ሰዓት አስቸኳይ የምግብ እርዳታ የሚፈልገው ሕዝብ ቁጥርም ሰባት ነጥብ ሰባት ነጥብ ስምንት ሚሊዮን ደርሷል ተብሏል ጽዮን ግርማ የብሔራዊ አደጋ ስጋት ሥራ አመራር ኮሚሽነር አቶ ምትኩ ካሳን አነጋግራ ተከታዩን አቅርባለች ጥር 2017 እንደ ኤሮፓ አቆጣጠር ይፋ አደረግነው ነው ሀዛ አለ አምስት ነጥብ ስድስት ሚሊዮን እና እሱ ያው ከድርቅ የተከሰተባቸው የአርብቶ አደር አካባቢዎች ላይ ድርቁ ከጊዜ ወደ ጊዜ እየጨመረ ነው መምጣቱ፣ የተረጂ ቁጥር አሁን ባለው ሰባት ነጥብ ሰባት ስምንት ሚሊዮን ሆነዋል። የጨመረበት ቦታ የት አካባቢ ነው የጨመረው? አንዱ ወደ አንድ ነጥብ አምስት ሚሊዮን አካባቢ ኦሮሚያ ክልል ነው። ሁለት መቶ ሶስት ሺሁ ደቡብ ብሔሮች ብሔረሰቦችና ህዝቦች ክልል ነው። ሶስት መቶ አራት ሺህ አካባቢ ከአማራ ክልል ነው። የአማራ ክልሉ በሶስት ምክንያት ነው አንዱ አሴስመንት የአምስት ነጥብ ስድስት አሴስመንት ወይንም የመኸር የቅድመ አዝመራ ግምገማ ከተሰራ በኋላ የበረዶ ያጋጠማቸው አካባቢዎች አሉ፣ ውርጭ ያጋጠማቸው አካባቢዎች አሉ፣ ጎርፍ ያጋጠማቸው አካባቢዎች ስላሉ እነዚህ በውርጭ በጎርፍና በበረዶ ሰብላቸው የወደመባቸው ሰዎች ናቸው። እግል ተጨማሪ ሶስት መቶ አራት ሺ የእነዚህ ድምር ውጤት ነው። ቁጥሩን ከአምስት ነጥብ ስድስት ሚሊዮን ወደ ሰባት ነጥብ ሰባት ስምንት ሚሊዮን እንዲያድግ ያደረገው። ኢትዮጵያ ረሀብ ባለባቸው አገራት ውስጥ አልተካተተችም። ኢትዮጵያ መቋቋም ችላለች ድርቁን ብሏል። እና መቋቋም ከተቻለ የቁጥሩ መጨመር እንዴት ተከሰተ? የቁጥሩ መጨመር ያው እርዳታውን ስናቀርብ የነበረው ለአምስት ነጥብ ስድስት ሚሊዮን ዜጎቻችን ነው። ስለዚህ እሱን እያቀረበን ባለንበት ሁኔታ ነው በእርዳታ ማቀፍ ውስጥ ያልነበሩ ዜጎቻችን ናቸው እንግዲህ በተጨማሪነት የመጡት። ስለዚህ እነሱንም በተመለከተ ከዚህ ከሚያዝያ አንድ ሁለት ሺህ ዘጠኝ ከኛ አቆጣጠር አመተ ምህረት ጀምሮ እርዳታ እየቀረብን ያለ ነው በሰባት ነጥብ ሰባት ስምንት ሚሊዮን። ስለዚህ እነዚህ አሁን እርዳታ ማዕቀፍ ውስጥ የገቡቱ ቀደም ሲል አምስት ነጥብ ስድስት ሚሊዮን ውስጥ ያልነበሩ ዜጎቻችን ናቸው። የገንዘብ እርዳታው አንድ ቢሊዮን ዶላር አካባቢ ነበር የሚያስፈልገው። ከሱ ምን ያህል ተገኘ? አሁን ተጨማሪ ገንዘብ ያስፈልጋል ወይ? እንግዲህ ብዙም አይደለም አሁን የሰጡ አሉ። አሁን ለምሳሌ አሜሪካ መንግስት ወልድ ፉድ ፕሮግራም አማካኝነትና የጆፕ የሚባለው ጆይንት ኢመርጀንስ ኦፕሬሽን በሚባለው አማካኝነት አንድ መቶ አስራ አራት ሚሊዮን ዶላር አካባቢ ሰጥተዋል። ሌሎችም አንዳንድ መንግስታትም ከአስር ሚሊዮን ዶላር ያነሰ በየአገሩ ማለት ነው የሰጡ አሉ። ነገር ግን ከምንፈልገው የእርዳታ ቅርቦት አኳያ ሲታይ የተቀዛቀዘ ነው ብለን ነው የምንወስደው። ለምን ቢባል እነሱም ላይ ምንም ማድረግ አይቻልም። ያ በአሁኑ ሰዓት ዓለም አቀፍ ሁኔታዎችን ስናይ የበርካታ ሀገሮች ቸነፈር ያወጀው አሉ የእርዳታ ፍላጎቱ ሚዛን ያህል ያደገ በመሆኑ በእነዚህ አካባቢዎች የመያዝን መወጠት ነገር ስላለ ነው። ስለዚህ ይህንን ግምት ውስጥ በማስገባት የኢትዮጵያ መንግስት ነው እንግዲህ በትልቁ እየሰራ ያለው እና በዚሁ መሰረት የፌዴራል መንግስትም ባለፈው እንደገለጽ ነው አንድ ቢሊዮን የኢትዮጵያ ብር መድቦ እንደ መጀመሪያ ዙር የተንቀሳቀሱ ይገኛል። ከዛም ባሻገር ደግሞ ክልል መንግስታትም እንደዚሁ ከራሳቸው ክልል በጀት መድቦ የተንቀሳቀሱ ይገኛል። ሌላውና ለሌሎች ሀገሮችም እንደ ምሳሌ መወሰድ የሚችለው አሁን ክልል ለክልል ድጋፍ የተደራረጉ ነው ያሉት። ለአብነት ለማንሳት አሁን የትግራይ ክልል ለሶማሌ ክልልና ለኦሮሚያ ክልል እርዳታ አቅርቧል። የአማራ ክልልም እንደዚሁ ለሶማሌ ክልልና ለኦሮሚያ ቀረበበት ሁኔታ አለ። የአፋር ክልል ደግሞ ለሶማሌ ክልል እርዳታ የቀረበን ያለው ከዛ ባሻገር ደግሞ ባለሀብቶች በራሳቸው ተነሳሽነት የተደራጁ እህል ከመሀል ሀገር በመግዛት መኖ በመግዛት እያቀረቡ ነው የሚገኙት። እነዚህ ድርቅ የተከሰተባቸው አካባቢዎች ትምህርት የለም ባለፈው ስናነጋግራቸው ትምህርት ተማሪዎች ትምህርት ቤት መሄድ አልቻሉም ብለውን ነበረ። አሁን ተማሪዎች ትምህርት ቤት እየሄዱ ነው ወይ? እንደዚሁም ደግሞ ረሃብ የተከሰተባቸው አካባቢዎች አሉ ወይ? ከድርቁም በተጨማሪ ረሃብ በኛ ኮንቴክስት የለም። ለምን ድነው ረሀብ የሌለበት ምክንያት እርዳታ ሊቀርብላቸው የሚገቡ ዜጎቻችን በሙሉ እርዳታ የቀረበላቸው ስላለ ነው። ስለዚህ ድርቁ አለ፣ ረሀብ የለም። ለምንድን ነው የሌለው? ያው ቅድም እንደገለጽኩት ሙሉ እርዳታ የቀረበነው የሚገኘው ለሁሉም አካባቢዎች አንድ። ይሄን ሁለት ያለው በትምህርት ቤት ረገድ በትክክል ድርቅ በተከሰተባቸው አካባቢዎች የትምህርት ማቋረጥ ነበር። ያን ለመፍታት የትምህርት ቤት ምገባ ፕሮግራም ነው እንደ አማራጭ ተወስዶ የተሰራ ያለው። ለዚህ ስራ የፌደራል መንግስት አንድ መቶ ዘጠና ስምንት ሚሊዮን ብር መድቧል። ከዛ ባሻገር ደግሞ ክልሎችም ከራሳቸው በጀት የመደቡበት አግባብ አለ ከዛ ባሻገር እንደነ ሴቭ ቺልድረን የመሳሰሉቱ እንደነ ፕላን ኢንተርናሽናል ወልድ ፉድ ፕሮግራም የመሳሰሉቱ አጋሮች አኳያ እነዚህም በትምህርት ቤት ምገባ ፕሮግራም ውስጥ ገብቶ የሰሩ ነው የሚገኙት። በጣም አመሰግናለሁ። እግዜር ይስጥልኝ አቶ ምትኳ። አሁን ዜናዎቹ ወደሚተነተኑበት የመጽሔት ክፍለ ጊዜ ተሸጋግረናል። ወደ ሱዳን ወር ያመራናል። የሱዳን መንግስት በሙስናና የሀገሪቱን ነዳጅ ወርቅና መሬት በመዝረፍ የሚከስስ ሪፖርት ወጣ። ሪፖርቱን ያወጣው ተቀማጭነቱ ዩናይትድ ስቴትስ ውስጥ የሆነ ኢናፍ ፕሮጀክት የሚባል ተቋም ነው። ጄምስ በቲ የፕሮጀክቱን ከፍተኛ አማካሪ ኦማር ኢስማኤልን አነጋግሮ ዘገባውን ሰለሞን አባተ ያቀርበዋል። የስሙ ቀጥተኛ ትርጉም ይበቃል ነው። ኢነፍ ፕሮጀክት የሰዎችን ጅምላ ፍጅትና በዘር ወይም በጎሳ ማንነት ላይ የተመሠረተ የጭፍጨፋ አድራጎትን የሚያቀናብሩ የሚያመቻቹና የሚያካሂዱ ሰዎችን ወደ ገሃድ ተጠያቂነት በማውጣትና የፈጸሙትን አድራጎት መዘዝ እንዲጎነጩ በማድረግ ለሰላምና ለፍትሕ መጠናከር የሚሠራ ተቋም መሆኑን ራሱ ይናገራል። ይህ የዛሬ 11 ዓመት በአውሮፓ የዘመን አቆጣጠር በ2006 ዓመተ ምህረት የተቋቋመ ፕሮጀክት መብቶችን የሚረግጡ የታጠቁ ቡድኖችና በሌብነት የተዋጡ መንግሥታት ወይም የነቀዙ አገዛዞች የሚፈጽሟቸውን የበረቱ የሙስና አድራጎቶች፣ ድንበር ዘለልና ሀገር አቋራጭ ወንጀሎችና ሽብር ማዕድናትን የዝሆን ጥርስ፣ አልማዝ፣ እንዲሁም ሌሎች የተፈጥሮ ሀብቶችን ዘረፋ፣ ማግበስበስና ማከማቸትን እንደሚጋፈጥና እንደሚዋጋ የሚያመለክት ቡድን ሰሞኑን ባወጣው አዲስ ሪፖርት የሱዳንን መንግስት በንቅዘት አድራጎቶችና በሌብነት ከሷል። ከጀምስ በቲ ጋር ትናንት ምሽት ላይ ቃለ ምልልስ ያደረጉት የኢነፍ ፕሮጀክት ከፍተኛ አማካሪ ኦማር ኢስማኤል የሱዳን መንግስት ለዓመታት የሀገሪቱን ነጠላ ሀብት ወይም አንዳንዴም ከአንድ በላይ የሀብት ምንጮችን እንደሚጠቀምና በቀደሙ ዓመታት የነዳጅ ዘይትን ብቻ ይበዘብዝ እንደነበር አመልክተዋል። ደቡብ ሱዳን ከተገነጠለች በኋላ ግን አሉ ኦማር ኢስማኤል ደቡቡ ሲገነጠል ዘይቱ በሙሉ ከደቡብ ጋር ሄደ። አሁን እየተጠቀሙ ያሉት ወርቅ ነው። የሱዳን መንግስት አሁን ወርቁን አዲሱ ዘይት እያለ ነው የሚጠራው። ደግሞም መሬት በራሱ ከፍተኛ የጨረታ ዋጋ ለሰጠ የሚሸጥ ሸቀጥ ሆኗል። እናም ይህ አድራጎት ምጣኔ ሀብቱን እያሽመደመደው ነው ምክንያቱም ከእነዚህ አንዱም ቢሆን ለአገሪቱ ጥቅም አይውልም። የአገሪቱን ገዢ ቁንጮና ጀሌዎቻቸውን ለማበልጸግ ጉዳይ ነው እየዋለ ያለ። አሁን ያለው የሱዳን መንግስት ስልጣን ላይ በቆየባቸው 30 ዓመታት ከአንድ ሚሊየን በላይ ሰው መገደሉንና ይህ አድራጎት የተፈጸመው ከአማጺዎች ጋር በተካሄዱ ውጊያዎች ሳይሆን በዘር ፍጅት መሆኑን የሚናገሩት የኢነፍ ፕሮጀክት ከፍተኛ አማካሪ ኦማር ኢስማኤል የዳርፉርን ጉዳይ ለማሳያ አንስተው ያ አድራጎት ዘርን በማጥፋት ወንጀልነት መያዙን ጠቁመዋል። የሱዳን መንግስት ፈጽሟቸዋል ወይም እየፈጸማቸው ናቸው ሲሉ ኦማር ኢስማኤል እስማኤል የጠቆሟቸው አድራጎቶች በዓለም ዙሪያ የተወገዙ መሆናቸውንና የሱዳን መንግስትን በራሱ ሕዝብ ላይ ጦርነት የሚያካሄድ መንግስት ነው ሲሉ ከሰዋል። የኢነፍ ፕሮጀክት ዋና አማካሪ በሁከተኛ ሌብነት የተዋጠ ሲሉ የጠሩት የኦማር ሐሰን አልበሽር መንግስት ሽብር ፈጠራን ለመዋጋት ከዓለም አቀፍ ማኅበረሰብ ጋር ለመተባበርና በሀገር ውስጥ ለውጥ ለማምጣትም ለውይይት ለመቀመጥ ዝግጁ መሆኑን ስለ መግለጹ እውቅና ይሰጡት ወይም ምስጋና ይቸሩት እንደሆነ ጄምስ ጠይቋቸው ነበር። ጨርሶ አልሰጠውም። ምክንያቱም ያንን የሚያደርጉት ለሱዳን ወይም ለሱዳን ህዝብ ሳይሆን የራሳቸውን የሥልጣን ዕድሜ ለማራዘም የሚያስፈልጋቸውን ድጋፍ ከዓለም አቀፉ ማህበረሰብ ለማግኘት ነው። ይህ ራሱ ሽብርተኛ የነበረ መንግሥት አሁንም ይሁን ከቀደሙት የአሜሪካ ፕሬዚደንት ባራክ ኦባማ ጋር እተባበራለሁ የሚለው በራሱ ሕዝብ ላይ ሽብር ለመንዛት የሚያስችለውን አቅም ለማግኘት ነው ብለዋል ኦማር ኢስማኤል አማካሪው ፕሮጀክታቸው ለሰላሳ ዓመታት በአምባገነንነት ሲገዛ የኖረ መንግሥት በራሱ ለውጥ ሊያመጣ ይችላል ብሎ እንደማያምን አመልክተው ሁሉም ተቃዋሚዎች የሚሳተፉበት ሕገ መንግሥታዊ ጉባኤ እንዲጠራ ዓለም አቀፍ የሰላም ሂደት እንዲጀመርና ዩናይትድ ስቴትስ ለጉዳዩ የምትሰጠውን ትኩረት አጠናክራ ማየት እንደሚፈልግ በዚሁ ከቪኦኤ ጋር ባደረጉት ቃለ ምልልስ ገልጸዋል። ኢነፍ ፕሮጀክት ባወጣው ሪፖርት ላይ ላሰፈረው ክስ የሱዳን መንግሥት የሚሰጠው ምላሽ ይኖር እንደሆነ ለመጠየቅ ወደ ማስታወቂያ ሚኒስትሩ አህመድ ቢላል፣ ወደ ካርቱም እና ዋሽንግተን ዲሲ ወደሚገኘው የሱዳን ሪፐብሊክ ኤምባሲ ያደረግሁት ተደጋጋሚ ጥረት አልተሳካም። መልእክት አኑሬያለሁ፣ የሚሉትን ባገኘን ጊዜ እናሰማችኋለን። ወደ ቀጣዩ የመጽሔት ርዕስ እናልፋለን። የተባበሩት መንግሥታት ድርጅት በጦርነት በታመሰችው የመን ቸነፈር አፋፍ ላይ ለሚገኘው በብዙ ሚሊዮኖች የሚቆጠር ሕዝብ ለነፍስ አድን እርዳታ የሚውል ሁለት ነጥብ አንድ ቢሊዮን ዶላር ለጋሾች እንዲያዋጡ ተማጽኗል። የመንግሥታቱ ድርጅት የየመኑን ሁኔታ ከዓለም ሰብአዊ ቀውሶች ሁሉ የከፋ ሲል ገልጾታል። በየመን የሚገኙ ኢትዮጵያውያን ስደተኞችም ጥቃት እየደረሰብን ነው። ሀገሪቱ ሕግ አልባ ሆናለች። ባልታወቁ ቡድኖች ከመካከላችን ታፍነው የተወሰዱ አሉ። እጅግ አደገኛ ሁኔታ ውስጥ እንገኛለን ሲሉ ያስረዳሉ። ቆንጂት ታዬ ስደተኞቹን አነጋግራ ተከታዩን ዘገባ አጠናቅራለች። የተባበሩት መንግስታት ድርጅት እጅግ ከተረሱ የዓለም ቀውሶች አንዱ ሲል ለገለጸው ለየመኑ ሁኔታ ተጎጂዎች ባለፈው የካቲት ካቀረበው የሁለት ነጥብ ሁለት ቢሊዮን ዶላር የእርዳታ ተማጽኖ ውስጥ እስካሁን እጁ የገባው 15 ከመቶ ብቻ ነው። ትናንትና ግን ዓለም አቀፍ ለጋሾች ባካሄዱት ጉባኤ አንድ ነጥብ አንድ ቢሊዮን ዶላሩ ሊሰጡ ቃል ገብተዋል። በድርጅቱ በተካሄደ ከፍተኛ የየመን ልገሳ ጉባኤ ስለተሰጠው የእርዳታ ቃል ዋና ጸሐፊው አንቶኒዮ ጉቴሬዥ ለጋሾቹን አመስግነዋል። ከየመን ህዝብ ሁለት ሶስተኛው ወደ አስራ ዘጠኝ ሚሊዮን የሚጠጋው ማለት ነው አስቸኳይ እርዳታ የሚያስፈልገው መሆኑን የገለጹት ዋና ጸሐፊው አስራ ሁለት ሚሊዮኑ ቸነፈር አፋፍ ላይ እንዳለ ነው የገለጹት። ምንጊዜም እንደሚሆነው ለሞት የሚጋለጡት ህጻናቱ ናቸው። የመን ውስጥ በአማካይ በየአስር ደቂቃው አንድ ሕፃን ለመከላከል በሚቻል ምክንያት ይሞታል። ከሞት የሚተርፉትም ቢሆኑ ይቀጭጫሉ፣ እድሜያቸውን ሙሉ ለጤና መታወክም ይዳረጋሉ። የመን ውስጥ የሚገኙ ኢትዮጵያውያን ስደተኞችም መሰረታዊ አቅርቦትም ይሁን ከለላ የሚሰጠን የለም፣ ያለነው በከፋ አደጋ ውስጥ ነው ብለዋል። ሰንአ ካሉ ኢትዮጵያውያን ስደተኞች አንዱ አቶ ዮሐንስ አበበ ሶሪያ ያለው ሁኔታ ከሚሰጠው ትኩረት አንጻር ሲታይ የየመን ይዞታ የተረሳ ይመስለናል በማለት አማረዋል። አሁን ለምሳሌ የመንግስት የህግ ተቋማቶች የሉም። ፖሊስ ሀያቦች የለም። ቀረራ ምስጠም የለም። እርዳታ ምስጠም የለም። በዚህ ታም እንቀጥል ከሆነ የእኛ ዕጣ ፈንታ ምንድን ነው? ሁላችንም ካለቅን በኋላ አለያም ወይም ደግሞ ሌሎች ወገኖች ከንፈር የመጡ ትርጉም የለውም። ምን ህጻናቶች በኮሌራና በተለያዩ በሽታዎች የጠቁ ነው። የምግብ እጥረት አለባቸው። ሰዎች በአንድ እርምጃ ወደ አንድ እርምጃ በስጋት ነው የሚሄዱት። ምክንያቱም ሁሉም ህዝብ ማለት ይቻላል ከተቀናቃኝ ሀይሎች ውጪ እንደ ባህልም ይሁን በአንድ ቤት ውስጥ በነፍስ ወከፍ ከሶስት በላይ ጠመንጃ አለ። ስለዚህ አሁን እነሱ የሚጠቀሙበት ነው። ይህን ከችግሩ አኳያ ማለት ነው። መንቀሳቀስ አልቻለም ማለት በሚሞላችን ሊጠበቀ አይደለም ማለት ነው። በሌሎች ችግሮች ላይ ተጨምሮ ማለት፣ ህክምና ጥረቱ ላይ ተጨምሮ ማለት ነው። የመጠለያ ችግሮች ተጨምሮ ማለት፣ ሰዎች እየታፈኑ ይወሰዳሉ። ሰሞኑን እንኳን ሶስት የሆኑ ኢትዮጵያኖች ታፍኖ ነው ተወስደዋል። ሁለቱ አመለጡ። ወዴት ነው የተወሰዱት? ታፍነው ማን ነው አፍኖ የወሰዳቸው? አይታወቅም። ምክንያቱም አሁን እዚህ ሀገር ምንም አይነት የመንግስት ተቋማቶች ህጋዊ እንቅስቃሴ ስለማደርጉ ማለት ነው። አብዛኛው ተሽከርካሪ የሰሌዳ ቁጥር የለውም። የሞተር ሳይክሎች ከመቼውም የበለጠ ገዝተዋል። እንደውም ወንጀሎች የሚፈጸሙት በሞተር ሳይክልና እንደዚሁም የሰሌዳ ቁጥር በሌላቸው መኪናዎች ነው ማለት አስቸኳይ ጊዜ አዋጅ ተያይዞ የወንጀል መጠኑ እጅግ ተበራክቷል እሺ አቶ ዮሐንስ ምን ያህል ናችሁ አሁን እርስዎ የሚሉኝ አካባቢ ሰንአ ውስጥ በቁጥር ምን ያህል ትሆናላችሁ በጣም በጣም ጥሩ ጥያቄ ነው አንደኛው ቁጥር ሁሉንም በትክክል ለመግለጽ ያስቸግራል ያው የተመዘገቡት በዩኤን ክሻል ስለሆነ ነው ግን እኛ በማህበራችን ውስጥ በዚህ በማንዴት ሪፊውጂ አሶሴሽን በሚባለው ውስጥ ማለት የተመዘገቡት ሶስት መቶ ሀምሳ አካባቢ እንሆናለን። እንግዲህ ማለት አንድ አካባቢ ስልሽ እጅብ ብለን ሳይሆን ያው እኛ ራሳችን ለመጠበቅና ለመጠባበቅ እንዲመችን ብለን እዛቸው አካባቢ የሰፈር ነው ማለት ነው። ዩኤንኤችሲአርም ሆነ ሌላ መንግስታዊ አካል ጠይቀን ነበር። እኛ ሀገር ስጥ ጉዳይ ሄድን። ለምን በአንድ ቦታ ላይ አድርጋችሁ ለከለላ ለጥበቃ እንዲመች አስፍሩን ብለናቸው ምላሽ ስላልሰጡን እኛ ራሳችንን በራሳችን ተመሰረትንና ቢያንስ ራሳችንን ከጥቃት ለመከላከል እንድንችል ብለን ነው ይህንን ነገር ያደረግነው ማለት ነው። ማን ነው የሚረዳችሁ? ምንድን ነው የምትበሉት? ምን ላይ ነው የምትጠለሉት? እስኪ መጠለያ። የሚገርምሽ አሁን ለምሳሌ ከዚህ በፊት ስደተኛው የራሱን የሆነ ስራ እየሰራ አነስተኛም ሆነ ከዛ የተሻለ ስራ ይሆን ይሰራ ነበር። ኤምባሲዎችን፣ ሌሎች ተቋማቶችን በነበሩበት ጊዜ ተቀጥሎ የሚሰሩ ሰዎች ነበሩ። አሁን ግን ሙሉ ለሙሉ ማለት ይቻላል እነኛ ሁሉ ተቋማቶች የሉም። ምንም አይነት የስራ እድል ስለሌለ ማለት ነው አብዛኛው ስደተኛ በችግር ላይ ነው ያለው። ማለት የሚረዳው ዩኤንኤችሲአርም ምንም አይነት እርዳታ የራሽንም፣ የመቀለያም፣ የከለላም፣ የደህንነት በቃም ህጎ የሚፈቅደውን የመንግሻት አላደረግልንም አለ። በጎ ፈቃደኞች አሉ ትውልደ ኢትዮጵያኖች የተሻሉ ኑሮ የሚኖሩ ማለት ነው። ግማሽ የመን ዜግነት፣ ግማሽ የኢትዮጵያ ዜግነት ያላቸው እነሱ ዝም ብለው ከተሻሉ ሰዎች እያስተባበሩ ረሽንና እንደዚህ ዘይትና ምናምን እየሰጡን፣ አንዳንዶቹ ደግሞ አሁን ቤት ኪራይ ድሮ ይከፍሉ የነበሩት መክፈል ያልቻሉት የወጡትን አነስተኛ አነስተኛ ድንኳን አለ እዛ ውስጥ እየተሰጣቸው በቃ በአንድ ላይ ጅብ ጅብ ብለው ይኖራሉ። ግን ያ ከስጋት አላዳነም። አሁን ሴቶቹ ለምሳሌ ሰው ቤት ነው የሚኖሩት። ለምሳሌ ባለትዳር ሆነው ከባላቸው ስረጊት ነው ለሴፍቲ ሲባል ሴፍት ውጭ ድንኳን ውስጥ ሴት ማደር ማለት ነው። እዚህ ያለቅ ችግርም አለ። ለምን አደጋ ሊፈጠር ይችላል በሚል ማለት፣ ወንዱን ዛሬ ለመኪና በጠመንጃ ፍነው ከወሰዱት ማለት ነው፣ ነገ ደግሞ ሴቷን ደግሞ ሊደፍሯት ይችላሉ። የተለያየ ነገር ሊመጣ ስለሚችል እንደዛ እየተባበሩን ነው ሰዎች ያሉት ማለት ነው። ከዛ ውጭ የምናገኘው ምንም አይነት ከሌላም ሆነ እርዳታ የለም። አሁን ወደ እኛ አቤት ያላችሁት ከአሁኑ ድምጻችንን አሰሙል ያለንበት ሁኔታ አደገኛ ነው በሚል ነውና ምንድን ነው የሚሰማው ሰው እንዲያደረግ የምትፈልጉት በጣም ጥሩ እንግዲህ እዚህ በጣም አስከፊ ሁኔታ ላይ ነው ያለ ነው አሁን የሶሪያ ሲታሰብ የእኛም መታሰብ አለበት እኔ አንዳንዴ እንደውም የመን የሚዲያ ማዕቀብ ሁሉ ያለባት ሁሉ ነው የሚመስለኝ ገባት እና በዛ ምርር ብለን ነው አሁን ይህን እድል ያገኘ ነው ከእናንተ ጋር ማለት ነው ምንድን ነው አንዳንድ ለምሳሌ የህግ አዋጮዎች ሊኖሩ ይችላሉ አውሮፓም ሆነ አሜሪካ በህግ ላይ ተንተርሰው ብዙ ተጽዕኖ ፈጣሪ ሰዎች ሊኖሩ ይችላሉ። እኔ አሁን የኢትዮጵያዊ ሌላ ዜጋ አይደለም፣ ምክንያቱም ለሰብአዊነት የቆመ ሰው በተለይ ደግሞ ኢትዮጵያዊ እንደመሆናችን መጠን ኢትዮጵያዊ የሆነ ዜጋ ማለት ነው በሙያው በተለይ በህግ ጉዳይ ላይ ተሰሚነት ያላቸው ሰዎች የየመንና የዩኤንኤችሲአር እና የሪፊጅ አስተዳደር ጉዳይ እንዲመረመርና እንዲታይ ነው። ስለዚህ የተረሳንና እንዴት ነው እንደውም በቃ የባርነት አይነት ነገር ነው እንዲያጣሩልንና ቢያንስ በሰብአዊነት ነው እንደ ጊዜያቸውን እንኳን መስዋዕት አድርገው ይረድውን በማለት ነው። እሺ፣ አቶ ዮሐንስ አበበ አመሰግናለሁ። ኬንያ ከምጪው ነሐሴ ወር ምርጫ ዘጠና ቀናት ቀደም ብሎ ባለፈው ምርጫ የተመዘገቡትን የድምፅ ሰጪዎች ዝርዝር የያዘውን መዝገብ በነፃ ወገኖች እየመረመረች መሆኗ ተሰማ። ምርመራው የብዙ ሺህ ሰዎችን ዝርዝር ላያሳይ እንደሚችል ጠበብት ይናገራሉ። መሐመድ ዮሱፍ ከናይሮቢ ዘግቧል። አዲሱ አበባ ያቀርበዋል። ባለፈው የመራጮች ምዝገባ በአንድ ወር ጊዜ ውስጥ ወደ ስድስት ሚሊዮን ኬንያውያን ድምፅ ሰጪዎች ነበሩ የተጠበቁት። የፖለቲካ ፓርቲዎች ደግሞ ግባቸውን አስር ሚሊዮን ላይ አድርገዋል። ሁሉም ግን አልተሳካም። ሶስት ነጥብ ሰባት ሚሊዮን መራጮች ብቻ ነበሩ የተመዘገቡት። ሳሙኤል ኦጎላ እንደሚለው ሰዎች ለአንዳንድ ቦታዎች የሰጡት ግምት የተጋነነ ነበር። ሳሙኤል ኦጎላ በኬንያው ብሔራዊ ስታቲስቲክስ ቢሮ ኃላፊ ነው። ሰዎች ነንና ግምታችን ትክክል ባይሆንም ምንም ማለት አይደለም። ለአስር አቅደህ ስምንት ሆንክ ብትባል ባታምንበትም ምንም ማለት አይደለም። ሰው ነሃ የሆነ ሆኖ በቁጥሮች ላይ መተማመን ይኖርብናል። ቁጥሮች አይዋሹምና እንደ አውሮፓ አቆጣጠር በመጋቢት 2013ና በመጋቢት 2017 መካከል የኬንያውያን ድምፅ ሰጪዎች ቁጥር በአምስት ነጥብ ሶስት ጨምሯል። አሁን ያለው ዝርዝር የሚያሳየው አስራ ዘጠኝ ነጥብ ስድስት ሚሊዮን ነው። ይህ ደግሞ ከጠቅላላው ወደ 45 ሚሊዮን ከሚሆነው ሕዝብ ግማሹ ወይም ከግማሽ በታች ነው። ነጻው የምርጫ ኮሚሽን ለድምፅ ቆጠራው በመጻረ ቃሉ ኬፒኤምጂ የተሰኘ ዓለም አቀፍ መርማሪ መድቧል። ይህ መርማሪ በሰጠው ዝርዝር የተለያዩ ዴታ የተለያዩ ምንጮችን ነው መሠረት ያደረገው። ጄራልድ ካሲሙ የኬፒኤምጂው ኃላፊ ናቸው። ዊ ውል ቬሪፋይ ኤቨሪ ሲንግል ኔም ኢን ዘ ሬጅስትር የእያንዳንዱን ተመዝጋቢ ስም ነው ከሌላው ሶስተኛ አካል መረጃ ላይ የምንመረምረውና የምናጣራው። እናም የተመዘገቡትንና ድምፅ የሰጡትንም ማወዳደር ወይም እያነጻጸሩ ማውጣት በጣም አስፈላጊ ነው። ከዚሁ ጋር የተመዝጋቢውን ልደትና በሞት የተለዩትንም ቀኑን እናጣራለን። ያ የሚጠቅመው አንዳንድ አለመረዳት ወይም የተሳሳተ ግምት ካለ ለማጣራት ነው። አንዳንድ መረጃዎች ወይም የመንግስት መዛግብቶች ደግሞ አንድም ጊዜ ያለፈባቸው አሊያም ያልተሟሉ ሊሆኑ ይችላሉ፣ የሚሉት የስነ ህዝብና የልማት ብሔራዊ ምክር ቤቱ ፒተር ኒያኩዋራ ናቸው። ኬንያን ጨምሮ አፍሪቃ ውስጥ ያለን ችግር በቋሚ ስታቲስቲክስ ላይ አስተማማኝ አሕዛዊ መረጃ የለንም ማለትም በየቀኑ የሚያጋጥመውን ልደትም ሆነ ሞትን የሚመለከት መረጃ አንይዝም። ያ ቢኖረን ኖሮ በአጭር ጊዜ ውስጥ ወዲያውኑ ነበር ማ የት እንዳለ ምን እንደሆነም ጭምር የምናውቀው። ኬፒኤምጂ እያጣራ ያለውን መረጃ ወይም የደረሰበትን ድምዳሜ የራሱን አስተያየት ጨምሮ ለብሔራዊው ምክር ቤት በቀጣዩ ወር ያስረክባል ተብሎ ይጠበቃል። አድማጮች የምትከታተሉት በ19 በ22ና በ25 ሜትር ባንዶችና እንዲሁም በናይል ሳት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ዝግጅታችንን እስከ ምሽቱ 4 ሰዓት ይቀጥላል። አሁን በነጻው የስልክ መስመር 2022059942 የውስጥ መስመር 14 ከተቀበልናቸው አስተያየቶቻችሁ ለሰዓቱ ጥቂቱን እናሰማለን። ጤና ስትልኝ የቮይስ ኦፍ አሜሪካ የአማርኛ ዝግጅት ክፍል አስተያየቴን ስለተቀበላችሁ ያመሰግናለሁ። ሰኞ ለታ ባስተላለፋችሁት ፕሮግራም ላይ ከትግራይ ክልል ግማይ እንደተለመደው ግርማይ ገብሩ የትግራይ ክልል ውስጥ በመጪው ዓመት በዚያ ዝናብ በደንብ ስለጣለ ውስቱ ጥሩ ነው የሚል ዜና ይዞ ቀርቧል። በጣም ከዚህ በፊት ሶስቴ፣ አራቴ፣ አምስቴ አስተያየት ሰጥቼ ነበር። ኢትዮጵያ በቀድሞ ጊዜ ወደ አስራ አራት ክፍላት ሀገሮች አሁን ደግሞ ወደ ዘጠኝ ክልሎች ያው ደቡብ ብሔር ብሔረሰቦች ተጨምሮ እና ሁለት ደግሞ የድሬዳዋ አስተዳደርና አዲስ አበባ አሉ። ስለዚህ የሌሎቹ ክልል ውስጥ የሚከናወኑ በጣም ብዙ ብዙ ዜናዎች እንጠብቃለን እና ለእኛም አድማጮቻችሁን አስባችሁ ሌሎች ሌሎች ፕሮግራሞችንም ሌሎችንም ብታካልሉ የተሻለ ይመስለኛል። የሚል ምነታለኝ ይኸው ነው አስተያየት። አመሰግናል። ሄሎ ቪኦኤ፣ ይህን እድል በማግኘቱ በጣም ነው ማመሰግነው። በአድዋ ሊሰራ የታሰበው ዩኒቨርሲቲ ሲሆን በአዲስ አበባ ላይ ነው መሰራት መመስረት የሚያለበት። ምክንያቱም የአድዋ ታሪክ የኢትዮጵያ ሕዝብ በሙሉ ታሪክ ነው እና ዩኒቨርሲቲው መገንባት ያለበት ሲሆን በአዲስ አበባ ሁሉም እድሉን አግኝተው መጥተው እንዲማርበት። የታሪክ መዛባት የተባለው ታሪክን ያዛባው ወያኔ ነው እና የአድዋን ታሪክ አይደለም የኢትዮጵያን ታሪክ አይደለም የአፍሪካን ታሪክ እና የዓለምን ታሪክ በማዛባት የሚያስተምሩበት ዩኒቨርሲቲ ነው የሚሆነው። አመሰግናለሁ። አንድነት ነኝ ከዚሁ ከዩኤስኤ። ለተሳትፏችሁ ሁላችሁንም እናመሰግናለን። ሌሎቻችሁም ጻፉ፣ ደውሉ። ስርጭታችንን በኢንተርኔት መከታተል ለሚቀናችሁ አድማጮቻችን የድረገጽ አድራሻችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም ነው። በእጅ ስልክ መከታተል ለምትሹ ወይም ለምትመርጡ ደግሞ ሆን ዳት ቪኦኤ ዳት ሞቢን ተጠቀሙ። በፌስቡክ እና በትዊተርም ተከታተሉን። አሁን ወደ ቀዳሚው የምሽቱ ቅንብር እናልፋለን። ኢትዮጵያውያን በአሜሪካ አድማጮች፣ የዛሬውን ኢትዮጵያውያን በአሜሪካ ፕሮግራም ከሎስ አንጀለስ ዳንኤል አርጋው ነው የሚያቀርብልን። ይቀጥላል። አቶ ቴድ አለማየሁ ይባላል። የዩኤስ ዶክተር ፎር አፍሪካ መስራችና ዳይሬክተር ሲሆን በብዙዎቻችን ዘንድ ቴድ አለማየሁን የምናውቀው በሰብአዊ እርዳታ አገልግሎቱ ነው። አሁን ደግሞ ወደ ፖለቲካው መድረግ ጎራ በማለት እንደ አውሮፓውያን ዘመን አቆጣጠር በሁለት ሺ አስራ ስምንት በሚደረገው የአሜሪካ የተወካዮች ምክር ቤት ካሊፎርኒያን ወክሎ ቴድ አለማየው ዩኤስ ኮንግረስ ፎር ቱ ታውዘንድ ኤይቲን በሚል የምረጡኝ ዘመቻ በማድረግ በዝግጅት ላይ ይገኛል። እሺ አመሰግናለሁ። አቶ ቴድ አለማየው መስመር ላይ አለህ አይደለ? ትሰማኛለህ? ይሰማል በጣም ጥሩ አቶ ቴዳ ለማየሁ የአሜሪካ ኮንግረስ ምክር ቤት ለመወዳደር እንደው ምን አነሳሳ? ከዚህ እንነሳ። ብዙ ምክንያቶች አሉ። አንደኛው ፖለቲክስ ሲባል ሁሉ ነገር አጠቃሎ የያዘ ይመስለኛል። ፖለቲሽንስ እኛ እዚህ ኮሚኒቲውም ሀገሩ ውስጥ ዓለም ውስጥ ብዙ ሚና የመጫወት በጤንነት በኩል በአየር ጤና በኩል በምንበላው ምግብ፣ በምንተነፍሰው አየር፣ በዓለም ሰላም ላይ በብዙ አቅጣጫ ብዙ ሚና የሚጫወቱና ፓወርፉል ሰዎች ናቸው። አንዳንድ ጊዜ እነዚህ ተመርጠው የሚላኩት ዋሽንግተን ፖለቲሽንስ ህዝቡ የመረጠውን ምክንያት መርጦ የላካቸውን መልእክት ረስተው ወደ ሌላ አቅጣጫ እየሄዱ ህዝቡን በጣም አስቀይመውታል። እዚህ የምኖርበት ሎስ አንጀለስ የምንልካቸው ፖለቲሽያኖች ከዚህ መርጠን ወደ ዋሽንግተን የምንልካቸው ብዙውን ህዝብ አስቀይመዋል። ምክንያቱም ፕሮሚስ የገቡትን እዛ ሲደርሱ ይረሱቷል። ስለዚህ ያ ለብዙ አመት ህዝቡን ያስቀየመና ያናደደ ነው። ስለዚህ እኔ እዚህ መንገድ ላይ ለመግባት አንደኛ፣ አብዛኛው ህዝብ እንደሚያውቀው ለአስራ ሰባት አመት ያህል በዩኤስ ዶክተርስ ፎር አፍሪካ በሚባለው ኦርጋናይዜሽን መስራችነት ጊዜ አገልግያለሁ። የአሜሪካና የአፍሪካ ግንኙነት በጤና አቅጣጫ ተጠናክሮ አብረው እንዲሰሩ አድርጊያለሁ። በዛም የተነሳ ደግሞ በዚህ ሎስ አንጅለስ ውስጥ የምኖርበት የአፍሪካ መሪዎችን አመጣለሁ። እዚህ የአፍሪካ ፈርስት ሌዲዎችን ኮንፈረንሶች ተዘጋጅተዋል። በብዙ ሚሊዮን የሚቆጠሩ ገቢዎች ገብተዋል። ለሎካል ኢኮኖሚ ስራ ፈጥሯል። ብዙም አይነት ቬሪ ስትራቴጂክ የሆነ ሪሌሽንሽፕ በአሜሪካንና በ አፍሪካ በኩል እንዲዘረጋም ተደርጓል። ስለዚህ አሁን ያሁሉ ትራክ ሬኮርድ ያሁሉ ኤክስፒሪየንስ ወደዚህ አቅጣጫ አምጥቶኛል እና አይ ቲንክ አሁን ካሉን ምርጠን ከመከላክ ናቸው ፖለቲሽያኖች ትንሽ የተሻለ የሕዝቡን ድምፅ እና ሕዝቡ የሚጠይቀውን አሳካለሁ ብዬ ስላመንኩ ነው የገባሁበት ለውድድሩ። እያደረግ ያለውን ቅድም ዝግጅት እንዴት እንደሆነ እስኪ በከፊሉ አጋራ ነው። ባጭሩ እንግዲህ አሁን በፓስት ሶስት ወሮች ያህል የኛን ኮሚኒቲ እየዞርኩ አውርቻለሁ። ምንድን ነው የሚፈልጉት? ምንድን ነው የጎደለው በእኛ ኮሚኒቲ ውስጥ ያስደስታቸውና የሚያስደስታቸው ነገሮች ምንድን ነው? ሰላም ነው የሚኖሩበት ሀገር፣ ልጆቻቸው ጥሩ ትምህርት ነው የሚያገኙት፣ የትምህርቱ አካባቢ የቱ እንዴት ነው? ፖሊሶቹን ጠባቂዎቹ ጋር ንግግር አድርግ ያለው ሎካል ፖለቲሽያኖቹን አውርቻለሁ። ኮሚኒቲው የሚፈልገው ነገር አንጀት ውስጥ ድረስ አልደረሰለትም። አርባ አመቶች ያህል ሎስ አንጀለስ አካባቢ ሰላሳ ሰባተኛው ዲስትሪክት እሱን ወክዬ ነው አሁን ራን ማድረገው። አርባ አመቶች ይሄን ያህል እድል ተሰጥቶት አንድ ፓርቲ የህዝቡን ፍላጎት ስልሳ በመቶ እንኳን ሊያሳካ አልቻለም። አንድ ምሳሌ ብሰጥህ፣ ሰባት መቶ ሀምሳ ሰባት መቶ ስልሳ ሺህ ህዝብ የሚኖርበት ዲስትሪክት ነው። ሚድ ተርም ኤቭሪ ቱ ይርስ ኤሌክሽን ሲመጣ ኮንግሬሽናል ኤሌክሽን ከሰማኒያ እስከ መቶ ሺህ ህዝብ ነው ወጥቶ የሚመርጠው ስድስት መቶ ሺህ ህዝብ እቤቱ ቁጭ ብሏል። ያ የሚያሳየው ምንድን ነው? ምንም አይነት ሊተማመንበት አልቻለም፣ ዴሞክራቱንም ሪፓብሊካኑንም። ስለዚህ ህዝቡ አዲስ ቁጭ ብሎ የሚጠብቀውም ያለውም ስለዚህ ያንን የጎደለ ቦታ አሟላለሁ ብዬ አስቤያለሁ፣ አምናለሁኝ። ገሮ እንደው በኢትዮጵያውያን በዚህ በአሜሪካ የሚኖሩ ኢትዮጵያውያኖች ተሳትፎ እንዴት አገኘው? በሞራል፣ በገንዘብ፣ በጉልበት፣ በምናም መንገድ እንደው ምን አይነት አስተያየቶች እየደረሱ ነው? እስኪ ባጭሩ ባጭሩ። ብዙ እንግዲህ እንደምሰማው ነው የሰማሁትን ነው ማውራት የምችለው። የኢትዮጵያን አሜሪካን ኮሚዩኒቲ ወኢትዮጵያው ኢትዮጵያ የሚኖረውም ወገኖቻችን በትልቁ ደስተኛ መሆናቸውን ገልጸዋል በተለያየ አቅጣጫ ይህ እንግዲህ ለመጀመሪያ ጊዜ በአፍሪካ ታሪክ ውስጥ መጀመሪያ ጊዜ በኢትዮጵያ ታሪክ ውስጥ ተወላጅ ለዩኤስ ኮንግረስ ለመሮጥ የተዘጋጀ ሰው ስለሆንኩ ብዙም ብዙ ሕዝብ እንረዳለን ብለው ተዘጋጅተዋል። በተለያየ አቅጣጫ ከዋሽንግተን እስከ ቴክሳስ፣ ሳን ፍራንሲስኮ፣ ሲያሮ፣ አትላንታ የማይደወልበት ቦታ የለም። አዲስ አበባ እንኳን የሚኖሩ ኢትዮጵያን አሜሪካንስ ተሰብስበን እንረዳለን ብለው ፕሮሚስ ገብተዋል። ስለዚህ ይሄ ኤክስፐክት አላርኩትም ነበር። በጣም እድለኛም ነኝ ምስጋና የምትልቁ ነው። ህዝቡን ማንቀሳቀሱ የእኔ ይሄ ህዝቡን ሞራል አስይዞ ወረዳሉ በማለቱ በጣም እድለኛ ነኝ ማለት ይችላል። ህዝቡ ይህን ሰምቶ ተረባርቦ አሸንፈን እዛች ቀዳዳ ውስጥ መግባት እንዳለብን ተስፋ አለኝ። የዩኤስ ዶክተር ፎር አፍሪካ መስራችና ዳይሬክተር የሁለት ሺህ አስራ ስምንት የአሜሪካ ምክር ቤት ተወካዮች እጩ አቶ ቴድ አለማየሁ ስለሰጠኝ ቃለ መጠይቅ በአሜሪካ ድምጽ ሬዲዮ በአማርኛ ዝግጅት ክፍል ከፍ ያለ ምስጋናችንን ለማቅረብ እንወዳለን። መልካም እድል እንመኝልሃለን። ዳንኤል አርጋው ነኝ ከሎስ አንጀልስ ካሊፎርኒያ። ዲሞክራሲ በተግባር የፕሬዚደንት ዶናልድ ትራምፕ ቃለ መሐላ ፈጽሞ ስራ ከጀመሩ ዛሬ ልክ 97ኛ ቀናቸው ነው። የፊታችን ቅዳሜ አንድ መቶኛ ቀናቸውን ይደፍናሉ። ዕለቱንም የሚያሳልፉት በቢሯቸው እንደሆነ ተነግሯል። ሚስተር ትራምፕ ስራቸውን በይፋ ከጀመሩ በኋላ በርካታ ጉዳዮችን አስፈጽማሉ ሲሉ በምርጫ ዘመቻቸው ወቅት ለደጋፊዎቻቸው ቃል ገብተዋል። እና ምን ያህል ተሳክቶላቸዋል? በአጠቃላይ ያለፉት ዘጠና ሰባት ቀናት ስራቸው እንዴት ይገመገማል? የቪኦኤ ባልደረቦች ያጠናቀሯቸው ዘገባዎች አሉ። ሰለሞን ክፍሌ ለምሽቱ ዲሞክራሲ በተግባር ዝግጅቱ ይዞታል። የሥራ ስኬትን በሦስት ወራት ጊዜ ውስጥ ብቻ መገምገም አስቸጋሪ ነው ይላሉ የፖለቲካ ተንታኞች። በመግቢያው እንደተጠቀሰው የፕሬዚደንት ዶናልድ ትራምፕ አንድ መቶ ቀናት በዋይት ሃውስ ከሦስት ቀናት በኋላ ያበቃል። ለሥራቸው ውጤት የሚሰጣቸው ማርክም በቅርቡ ይፋ ይደረጋል። ከዚያም በኋላ ፖለቲከኞች፣ ጋዜጠኞች፣ የታሪክ ምሁራንና ሌሎችም ማጥኚዎች ምን ያህል ጥሩ ሥራ እንደሠሩና እንዳልሠሩ መገምገም ይጀምራሉ። አዳዲስ ፕሬዝደንቶች ሲመጡ በእነዚህ አንድ መቶ ቀናት የሠሯቸውን ሥራዎች የምንመዝንበትን ይህን መለኪያ ጠብቆ ማቆየቱ ብዙ ምክንያቶች አሉት ይላሉ እነዚሁ የፖለቲካ ተንታኞች። ለጋዜጠኞች በተሰጠው አንድ መቶ ቀናት ውስጥ የተሰሩትን በማየት ወዴት እየተሄደ መሆኑን ለመገመት ቀላል መንገድ ይሆንላቸዋል። ለፖለቲከኞች ደግሞ የጠቅላይ አዛዡ እዚህ ላይ የፕሬዝደንቱ መሆኑ ነው። የጠቅላይ አዛዡ ጥንካሬ ምን ያህል እንደሆነ ይመዝኑበታል። የወቅቱ ባህል ፈጣንና እርካታን ወዲያውኑ ጠያቂ በመሆኑ ፕሬዚደንቶች የገቡትን ቃል ወዲያውኑ ተግባራዊ እንዲያደርጉ ይፈለጋል። ለመቆየት ደግሞ ትዕግስቱ የለም ሲሉም ያስረዳሉ። እንዲያውም በመጀመሪያዎቹ አንድ መቶ ቀናት ጊዜ ውስጥ በርካታ ስኬቶችን ለማስገኘት ተጽዕኖን ማበርታት፣ መሪዎችን አንዳንዴ ቅጽበታዊና አላስፈላጊ እርምጃዎችን እንዲወስዱ ይጋብዛል ሲሉ ያስጠነቅቃሉ። የአንድ መቶ ቀናት ግምገማው የተጀመረው በፕሬዚደንት ፍራንክሊን ዲ ሩዘቨልት እንደ አውሮፓውያን ዘመን አቆጣጠር በ1933 ዓ ም ነው ይህን መለኪያ ፈጽመው እንደማይቀበሉና አስተዳደራቸውም ከ100 ቀናት በኋላ ብቻ ለሚለጠፍበት የተሳሳተ ሲሉ ለጠሩት ውጤት ደንታ እንደሌለው ተናግረዋል። አርቲፊሻል ወይም ሰው ሠራሽ መሰናክል፣ ትርጉም የለሽ አሰራር፣ እንዲሁም ሊታመን የማይችል መመዘኛ ሲሉም አጣጥለውታል። ፕሬዚደንቱ እነዚህን በመሳሰሉ ቃላት ያብጠለጠሉትን ይህንኑ አሰራር ባለፈው ሳምንት ደግሞ አስተዳደራቸው ከዚህ ቀደም ከነበሩት ፕሬዚደንቶች ሁሉ በታሪክ በአንድ መቶ ቀናት ውስጥ ብዙ ጉዳዮችን ያስፈጸመ የመጀመሪያው ነው ሲሉ አወድሰዋል። የሕዝቡስ አስተያየት ምን ይመስላል? የተለያዩ መለኪያዎች ያወጧቸው ግምገማዎች ፕሬዚደንት ትራምፕ በአብዛኛው ደካማ መሆናቸውን ያመለክታሉ። አርባ ከመቶ ላይ ነው ያስቀመጧቸው። ለአዲስ ፕሬዝደንት በጣም ዝቅተኛ ማርክ ነው። የውጭ ጉዳይ ፖሊሲያቸውን አስመልክቶ ግን የዩናይትድ ስቴትስን በሶሪያና አፍጋኒስታን ወታደራዊ ጥቃት ተከትሎ በጥቂቱ ተሻሽሏል። የሀገር ውስጥ አጀንዳዎቻቸው ግን ፍሬን ይዘው እንደቆሙ ናቸው። በዚህም ምክንያት ይመስላል ፕሬዝደንቱ ትኩረታቸውን የሰሜን ኮሪያን ሚሳይል ፕሮግራም ጨምሮ በሁለቱ ሀገሮች ማለትም በሶሪያና አፍጋኒስታን ላይ ያሳረፉት እርምጃዎቻቸውንም እንደሚከተለው ተከላክለዋል። አሁን ባለው ሁኔታ ዓለማችን ቀውስ ውስጥ ናት። ተልእኳችንን ካጠናቀቅን በኋላ ግን ለመኖር በጣም የተሻለች ስፍራ ትሆናለች። ስለ ራሴ ለመናገር የእኔ ተልእኮ ሲያበቃ ዓለም በጣም የተሻለች ስፍራ ትሆናለች፣ ለመኖር። ምክንያቱም አሁን ያለችበት ሁኔታ ጥሩ ባለመሆኑ ይህን ልነግራችሁ እችላለሁ። ዩናይትድ ስቴትስ ወታደራዊ ጡንቻዋን ለማሳየት የወሰደችውን እርምጃ የሕግ መወሰኛው ምክር ቤት መሪ ሚች ማካነል በደስታ ተቀብለውታል። ይህ አስተዳደር ከቀድሞ የበለጠ ቆራጥ ለመሆኑ በዓለም ዙሪያ ለሚገኙ ብዙ ጠላቶቻችንና ወዳጆቻችን ጥሩ መልእክት አስተላልፏል። የሀገር ውስጥ ፖሊሲያቸውን በተመለከተ ግን ይበልጥ የተምታታ ነው። ፕሬዚደንቱ የግብር ክፍያ ሰነዶቻቸውን ይፋ እንዲያደርጉ በመጠየቅ ሰልፈኞች በብዛት ወጥተዋል። በካሊፎርኒያ በእርሳቸው ተቃዋሚና ደጋፊዎች መካከል ግጭት ተፈጥሯል። የፕሬዚደንት ትራምፕ የጤና ጥበቃና ሌሎች በሀገር ውስጥ ቅድሚያ ሊሰጣቸው የሚገቡ ጥረቶች የትም መድረስ አልቻሉ፣ እንደ ቆሙ ናቸው። ለዚህ ምክንያቱ ደግሞ የፖለቲካ ልዩነቶች መፈጠራቸው ነው ይላሉ በሴኔቱ የዲሞክራቶቹ መሪ ቻክ ሹመር He'll have trouble constantly unless he moves to the middle. ወደ መሃል ካልመጡ በቀር ምንጊዜም ችግር ይገጥማቸዋል እኛም ያን እንዲያደርጉ እየጠበቅናቸው ነው ትራምፕ የድጋፍ መሠረታቸውን ለማስፋት ሲቸገሩ የታዩት ፕሬዚደንት ከሆኑበት ጊዜ ጀምሮ ነው ይላሉ የፖለቲካ ተንታኟ ሳራ ቢንደር በታሪክ ዝቅተኛውን የስራ አፈጻጸም ድጋፍ አግኝተው የጀመሩት ፕሬዚዳንት በእርግጥ የሪፐብሊካኖች ከፍተኛ ድጋፍ አላቸው። ያም ሆኖ ግን አሃዞቹ በጥቂቱም ቢሆን ወርደዋል። ስለዚህ በአሜሪካ ፖለቲካ ከጠባብ መሰረት ትልቅ ዕብረት ለመፍጠር እጅግ በጣም አስቸጋሪ ነው የሚሆንባቸው። ፕሬዚዳንት ዶናልድ ትራምፕ በሀገር ውስጥ ጉዳዮች ላይ መሻሻል ለማሳየት ትልቁ ተስፋቸው የዲሞክራቶቹን ድጋፍ ማግኘት ሲችሉ ብቻ ነው ይላሉ ዊልያም ጋልስተን። እርምጃው ሪፐብሊካኖችን የማስቆጣት አደጋ ቢኖረው እንኳ ትራምፕ ወደፊት ለመጓዝ የዲሞክራቶች ድጋፍ ያስፈልጋቸዋል ነው የሚሉት የፖለቲካ ተንታኙ። በእኔ እምነት አስተዳደሩ በእርግጥ ወደዚህ አቅጣጫ ማምራት ከፈለገ የግብርና የተቋማት ማሻሻያን የመሳሰሉ ጉዳዮችን አንስቶ ከዲሞክራቶች ጋር ውይይት ለማድረግ አሁኑኑ ዝግጁ መሆኑን ማሳየት አለበት። ፕሬዝደንት ዶናልድ ትራምፕ ቃለ መሐላ ፈጽመው ሥራ በይፋ ከጀመሩ አንድ መቶ ቀናት ሊሞላቸው ሦስት ቀናት ይቀራቸዋል። አሁንም አንገብጋቢ የሆኑ የሀገር ውስጥ አጀንዳዎችንና ሁሌም ተለዋዋጭ የሆነውን ዓለም ሚዛን ለመጠበቅ እየሞከሩ ነው። ለማንኛውም ግን በቅርቡ የወጡ የሕዝብ አስተያየቶች የአሜሪካ ድምፅ ሰጪዎች በአብዛኛው የእስካሁኑን የፕሬዝደንቱን ሥራ አፈጻጸም በአሉታዊ መልኩ ነው የሚያዩት። የሰሜን ኮሪያን የኑክሌር ጦር መሳሪያ ግንባታ ፕሮግራም አስመልክቶ ግን ይደግፏቸዋል። በግለሰብ ደረጃ ደግሞ የፕሬዝደንቱን ሐቀኝነት ጨምሮ አንዳንድ ባሕሪያቸውን ይቃወማሉ። በእነዚሁ የአስተያየት መለኪያዎቹ መሠረት ወደ ቀጣዩና የመጨረሻው ሳምንታዊ ቅንብር እናልፋለን ሴቶችና ቤተሰብ በዩናይትድ ስቴትስ እንደ አውሮፓ ዘመን አቆጣጠር በየዓመቱ ይህ ሚያዝያ ወር ወሲባዊ ጥቃት የደረሰባቸው ሰለባዎች የሚታሰቡበት ስለ ጥቃቶችና መከላከል ስለሚቻልባቸው መንገዶች ግንዛቤ ማስጨበጫ ወር ነው ይህንኑ ምክንያት በማድረግ ለአፍሪካውያን ማኅበረሰብ ከዚሁ ጋር ተያያዥ አገልግሎቶች ለመስጠት ዋሽንግተን ዲሲ ውስጥ የተቋቋመ ዘ ፐርሰን ሴንተር የተባለ ማዕከል ያዘጋጀው ውይይት በቅርቡ ተካሂዷል። የዚህ ድርጅት መስራችና ሥራ አስኪያጅ ወይዘሮ አመሊያ ሚሲለደስ ይባላሉ። ቆንጅታዬ አነጋግራቸዋለች። ማዕከሉን በማስተዋወቅ ይጀምራሉ። ፐርሰን ሴንተር የተቋቋመው በ2013 እንደ አውሮፓውያን አቆጣጠር ነው። የተቋቋመውም የሚኖሩ ዋሽንግተን ዲሲ፣ ሜሪላንድ እና ቨርጂኒያ ውስጥ ለሚኖሩ አፍሪካውያን የቤተሰብ ጥቃት፣ የወሲባዊ ጥቃት ለደረሰባቸው ሰዎች እርዳታ ለመስጠት ነው ካውንስሊንግ የመማከር አገልግሎት ሪፈራልስ፣ ትክክለኛ ወደ ሆነው ባለሙያ መምራት ወደሚያስፈልገው ትክክለኛ ባለሙያ መምራት፣ ፍርድ ቤት አብረን ሄደን ለነሱ አድቮኬሲ ማድረግ እንሟገታለን። ሌላ አይነት ችግር ለደረሰባቸው ሰዎች ሌላ ሌላ አይነት እርዳታም ስራ ማፈላለግ ወይም መጠጊያ ቦታ በመፈለግ እንደዚህ አይነት እርዳታ ነው የምንሰጠው። ተጨማሪ ደግሞ ከተማ ውስጥ ላሉ መስሪያ ቤቶች ሌሎች አፍሪካኖችን ለሚረዱ ትምህርት እንሰጣለን። እንዴት አድርገው ከአፍሪካውያኖች ጋራ ቢሰሩ የተሻለ ውጤት ማምጣት ይችላሉ። ደግሞ በየአፍሪካን መስሪያ ቤቶች፣ ወይ ትምህርት ቤቶች፣ ወይ ቤተክርስቲያናት መስጊድ እየሄድን የቤተሰብ ውስጥ ጥቃት ምን ይመስላል፣ ምን ማድረግ ይቻላል፣ ህጉ ምን ይላል፣ በአሜሪካን ሀገር ሰው የት እርዳታ ማግኘት ይችላል የሚለውን መግለጫ እንሰጣለን፣ ለህዝቡን እናስተምራለን እና ይህንን ነው ፐርሰን ሴንተር የሚያደርገው። እሺ፣ በዚህ አካባቢ ያሉ ኢትዮጵያውያን ስለ ፐርሰን ሴንተር ያውቃሉ ወይ? እንዳላችሁ እርዳታ ከዛ መገኘት እንደሚችል ወይም ደግሞ እርዳታ ለማግኘትም ሳይሆን እንተባበር፣ እናግዝ ብሎ ለሚፈልግ ሰው ስለ እናንተ የሚያውቁት ሁለቱ ምን ያህል ናቸው፣ እኛን የሚቀርቡት? በእውነቱ ቤተክርስቲያናት አግዘውናል። አንድ ሁለት ቤተክርስቲያናት አግዘውናል። በዛ የተነሳም ህዝቡ ስለኛ ስም ያውቃል። ሌሎች መስሪያ ቤቶች እዚህ ከተማ ውስጥ የሚሰሩ ወደኛ ይልኳቸዋል ሰዎች ችግር በገጠማቸው ጊዜ። ብዙ ሰው ግን መጥተን እናንተን እንርዳችሁ ብሎ ኢትዮጵያውያን እኛ ወደ እኛ ጋር የሚመጡ የሉም። ይኸውም ባህላችን የቮለንቲሪዝም ነጻ አገልግሎት መስጠት ባህላችን ውስጥም የሌለ ነገር ስለሆነ ይመስለኛል። ግን ህዝቡ በደንብ አሁን ብዙ ቦታ እየሄድን ገለጻ ስለሰጠን የሚያውቁን ይመስለኛል። ግንዛቤ ያላቸው የሚረዱን፣ አስመልክቶን፣ አሁን የተናገሩት ለመረዳት እርዳታ ለማግኘት የሚፈልጉ ይመጣሉ። ለእርዳታ ለመፈለግ ከየቤተ ክርስቲያኑ የሚል ከየትምህርት ቤቱ የሚላኳሉ ከየሌሎች መስሪያ ቤቶች የቋንቋ ትምህርት ቤት ወይም የጤና ሕክምና ቦታ ሲሄዱ እና ተደብድበው ወይ አንድ ነገር ሆኖ ከሆነ ወደኛ ጋር ይልኳቸዋል እና የሚመጡ አሉ ከየቦታው። መልካም። እሺ ወደ ዝግጅታችሁ እንለፍ። ና ዝግጅታችሁ ምን ላይ ያተኮረ ነው በዚህ በአይቮሪ ያዘጋጃችሁት እንግዲህ ኤፕሪል የሰክሹዋል አሶልት አዌርነስ ማንዝ ነው። የወሲባዊ ጥቃት ሰለባዎች ወሲባዊ ጥቃት የደረሰባቸው ሰዎች የሚታሰቡበት ወር ነው እና ይሄንን አስመልክቶ አፍሪካውያን ላይ የሚደርሰው ችግር ምን ይመስላል በሚል ነው። ምክንያቱም ብዙ አፍሪካኖች ከጦርነት ቦታ፣ ከችግር ቦታ፣ ከእስር ቤት፣ ከበረሃ ተነስተው ወደዚህ ይመጣሉና እዛ ባሉበት ጊዜ ብዙ የሚደርስባቸው ችግር አለ። እዚህም ከሚደረሱ በኋላ የሚደርስባቸው ብዙ ነገር አለ ወሲባዊ የሚመለከት ወይም ቤተሰብ ውስጥ ጥቃት በሚመለከት በጓደኛ መሃል ቢሆን መደባደብ፣ ብዙ ነገር አለ እና ይሄንን አስመልክቶ ሕጉ ምን ይላል፣ ምን እርዳታ ማግኘት ይቻላል፣ ምን ማድረግ እንችላለን ራሳችንን ለመጠበቅ የሚለውን ነው። ወሲባዊ ጥቃት ማለት ምን ማለት ነው የሚለውን ለመናገር ነው። ብዙ ተናጋሪዎች፣ ሁለቱ እንዲህ አይነት ጥቃት ደርሶባቸው ከአፍሪካ መጥተው እዚያ አግብተው ብዙ አይነት ጥቃት የደረሰባቸው ሰዎች ምን እንደሆነ ህይወታቸው ምን እንደሚመስል እንዴት እንደኖሩ ነው ሚ የራሳቸውን የምስክርነት ቃል የራሳቸውን የምስክርነት ቃል። ወይዘሮ እንግዲህ እንደምናውቀው በአፍሪካውያን ዘንድ ብቻ ሳይሆን በአሜሪካውያንም ዘንድ ቢሆን እንዲህ አይነት ጥቃት ደርሶብኛል ብላ አንድ ሴት ወታ ለመናገር ምናልባት አመት፣ ሁለት አመት፣ አስር አመትም በዛ ጥቃት ውስጥ ኖራ ነው አንድ ጊዜ ወይም መካሪ አግኝታ ወይም ወይ በራሷ ተነሳሽነት ካንድ ነገር ላድርግ ብላ ወጥታ ለሚመለከተው ክፍል የምትናገረው። በአፍሪካውያን ዘንድ በተለይም ደግሞ ኢትዮጵያውያንና እንዲህ አይነት ችግር ላይ ነኝ ብሎ የሚወጣው ሴት እንደው ምን ያህል ነው? ከባድ ደረጃ ላይ ሳይደርሱ ማለት። አዎ ጥሩ ጥያቄ ነው ይሄ። በአሜሪካን ሀገር ከስምንት ሴት አምስቱ እንዲህ አይነት ጥቃት ይደርስባቸዋል። ሁሉም ግን ተነስተው ፍርድ ቤት አይሄዱም፣ ወይ ፖሊስ ጋር አይሄዱም፣ ወይ ሐኪም ጋር አይሄዱም። ቢሄዱም አይከታተሉትም ጉዳዩን ከዛ በኋላ። የኛም ሕዝብ እንደዚሁ ነው። አንደኛ ችግር አለኝ ብሎ ወጥቶ ብቻውን የሚናገር ሴት የለም። ቢናገርም ይፈራል። ምክንያቱም ብዙዎቹ ባሎቻቸው ስለሆኑ የሚያመጧቸው እዚህ ሀገር ከባላቸው ከተለዩ ምንም ወዳጅም ጓደኛም ዘመድም አይኖራቸውም። ወደ ቤተ ክርስቲያን ሄደው እርዳታ ይጠይቃሉ። ቤተ ክርስቲያን ታረቁ ነው እንጂ ተለያዩ ውጪ ብሎ የሚመክር ቤተ ክርስቲያን የለም እና ሰው ጉዳቱን በውስጡ አምቆ በየቤቱ ይኖራል ብዙ ሴት የአእምሮ ህመም ያጋጥመዋል። በዚህ የተነሳ የሰውነት ህመም እዚህ ጋ ያመኛል፣ ዘጋ ያመኛል ይላል። ግን ዋናው ችግሩ ይሄ ቤተሰብ ውስጥ ሰላም አለመኖሩ ነው እና የኔ መስሪያ ቤት የተቋቋመበት አንዱ ጉዳይ ይሄ ፐርሰን ሰንተር የተቋቋመበት አንደኛው ምክንያት የፍርድ ቤት ሰዎች ስለጠየቁኝ እየደወሉ ይጠይቁኝ ነው ብየት ነው ያሉት። ኢትዮጵያኖቹም አንዴ ፖሊስ ጥሩና ተመልሰው አይመጡም። ፍርድ ቤት ጉዳይ ጀምሩና ተመልሰው አይመጡም። ከዛ ደግሞ አስታራቂ የሚሏቸው ሰዎች አሉ የሚመጡ። እነማን ናቸው እነኚ? ለምንድን ነው እርዳታ የማይቀበሉት ከኛ፣ በጠቅላላ የአፍሪካን ኢሚግራንቱ ኮሚኒቲ የሚል ጥያቄ ደጋግሞ ስለመጣብኝ ነው ይሄ መስሪያ ቤት የተቋቋመው። የቤት ውስጥ ጥቃት ስር ሰዶ አደገኛ ደረጃ ላይ ከመድረሱ በፊት ምን አይነት እርዳታ ማግኘት ይቻላል? ማኅበረሰባችን ስለ ቤተሰባዊ ምክር አገልግሎት ያለው ግንዛቤስ ምን ይመስላል? ደ ፐርሰን ሴንተር ቤተሰቦችን ከጉዳዩ ባለሙያ ጋር የማገናኘት አገልግሎት ይሰጣል ወይ? ወንዱስ ሙያዊ ድጋፍ አያስፈልገውም ወይ? በእነዚህ ጥያቄዎች ዙሪያ ቆንጅትና ወይዘሮ አመሊያ ሚስለደስ በስፋት ተዋይተዋል። በቀጣይ የሴቶች ፕሮግራም ይቀርባል ተከታተሉ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። አድማጮች ይህ ዜና የሚተላልፍላችሁ ይህ ፕሮግራም የሚተላልፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። የዩናይትድ ስቴትሱ ምክትል ፕሬዚዳንት ማይክ ፔንስ በያዝነው የሚያዝያ ወር መጀመሪያ በምስራቃዊ እስያና የፓሲፊክ ሀገሮች በአራት የአሜሪካ ሸሪክ ሀገሮች ያደረጉት ጉብኝት አካል በሆነ ጉዞ ኢንዶኔዥያንም ጎብኝተዋል። ምክትል ፕሬዚዳንት ፔንስ ከኢንዶኔዥያው ፕሬዚዳንት ጃኮ ዊዶዶ ጋር በጋራ በሰጡት ጋዜጣዊ መግለጫ ዩናይትድ ስቴትስ ለሁለቱ ሀገሮች ስትራቴጂካዊ ግንኙነት የምትሰጠውን ከፍ ያለ ግምት የሚያሳይ ነው ሲሉ የጉብኝታቸውን ፋይዳ አጉልተዋል ሲል የዕለቱ ርዕሰ አንቀጽ ይንደረደራል። ነፃነትን የህግ የበላይነትንና የተለያዩ ሃይማኖቶችን በአንድ አብሮ መኖርን ጨምሮ በግዙፍነታቸው በዓለም ሁለተኛውና ሶስተኛው ዲሞክራሲያዊ ስርዓቶች ሁለቱ አገሮቻችን በርካታ እሴቶችን ይጋራሉ ያሉት ሚስተር ፔንስ አክለውም ዩናይትድ ስቴትስ የሰብአዊ ፍጡራን ሁሉ የተፈጥሮ መብቶች አካል የሆኑትን የእነኝህን እሴቶች ጥበቃ ለማረጋገጥና ለማስፋፋት ከኢንዶኔዥያ ጋር በአጋርነት ስትሠራ ክብር ይሰማታል ብለዋል። የዕለቱ ርዕሰ አንቀጽ በማያያዝም በሁለቱ አገሮች መካከል ያለው ግንኙነት ጠንክሮ መቀጠል የሽብርተኝነት አዝማሚያዎችን መስፋፋትን ጨምሮ በደህንነታችን ላይ የተቃጡ መልከ ብዙ ጥቃቶችን በብቃት ለመጋፈጥ ያግዛል ሲሉ ምክትል ፕሬዚዳንቱ የተናገሩትን ዘርዝረዋል። ዩናይትድ ስቴትስ የሰው ልጆችን መሠረታዊ የመንቀሳቀስ ነጻነት በደቡባዊ ቻይና ባህርና በእስያ ፓሲፊክ የመብረር መብቶችና ከደንቃራ የነጻ ሕጋዊ የንግድ ልውውጥ መስፈን እንዲሁም የንዑስ አህጉራዊና ዓለም አቀፍ ሰላማዊ ዲፕሎማሲያዊ ንግግሮች የሚተገበሩበትን መንገድ ማረጋገጥ ትቀጥላለች ሲሉ ምክትል ፕሬዚዳንቱ ሁሉም አሸናፊ የሆነው የሚወጣበት አሰራር እውን መሆኑን በዩናይት ስቴትስና በኢንዶኔዥያ መካከል ሰላማዊና ና የተረጋጋ የትብብር ግንኙነት ዘለቄታ እንዲረጋገጥ የደቡብ ምስራቅ ሲያ ብልጽግና ለሁለቱ ሀገሮችም ሆነ በዓለም ለዓለም የሚበጅ ነው ሲሉ ምክትል ፕሬዚዳንቱ የተናገሩትን ጠቅሶ የለቱሩስ አንቀጽ ሀትታውን ደምድመዋል። ቀደም ሲል የሰማችሁት ሩስ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። የአሜሪካ ድምፅ ራዲዮ ለዛሬ ያዘጋጀው የአንድ ሰዓት ፕሮግራም ዚላ በቃ ያስተናግድ ናችሁ ሰለሞን ክፍሌና አዳነች ፍስሐየንን። ነገ ሐሙስ ከምሽቱ ሶስት ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን። በእኛ በኩል ሰላም ደናደሩ። አሁን የትግርኛ ስርጭት ይቀጥላል።